ሀያ ሰባት ቀን መኖ ሰብ ዘየሃዩ ወይርያ ለሞት መኖ ሰብ ዘየሃዩ ወይርያ ለሞት ወመኖ ዘያድ ዘያድህና ለነፍሶ ወመኑ ዘያድህና ለነፍሶ እምደሲ ኦሊ እምደሲ ኦሊ አይትየውቱ ዘትካ